You with SBS Radio. የአርቲስት አምራት አበበ ገብረ ማርያም የቀብር ስነ ስርዓት ቅዳሜ ሰኔ 27 ቀን 2020 ዓ.ም ተፈጸመ። ሐምሌ 5 ቀን 1961 ዓ.ም በናዝሬት ከተማ ልዩ ቦታው ብረት ጋራጅ በሚባል አካባቢ ከአባቱ ከአቶ አበበ ገብረ ማርያምና ከእናቱ ወይዘሮ አልማዛፍተ ስላሴ የተወለደው አርቲስት አምራት አበበ ገብረ ማርያም ለቤተሰቦቹ የመጀመሪያ ልጅ ሲሆን ሰባት እህቶችና ስድስት ወንድሞች ነበሩት። የመጀመሪያ ደረጃ ትምህርቱን በመስፍንከልካይ ትምህርት ቤት፣ ሁለተኛ ደረጃ ትምህርቱን በአፄ ገላውዲዮስ ትምህርት ቤት የተማረ ሲሆን ከልጅነቱ ጀምሮ ለስዕል ባለው ፍቅር የተነሳ አዲስ አበባ ዩኒቨርሲቲ የሥነ ስዕልና ኪነ ጥበብ ትምህርቱን አጠናቋል። በ1986 ዓም ወደ ግብፅ ካይሮ ያመራው ታምራት በስደት ለሚኖሩ ኢትዮጵያውያን ልጆች በነጻ የስዕል ጥበብ ያስተማረ ሲሆን በ1993 ዓም ኑሮውን አውስትራሊያ ውስጥ በማድረግ በሲድኒ እና ሜልበርን ከተሞች ኖረዋል። ሙሉ ሕይወቱን የሰጠው የስዕል ሙያን የቪክቶሪያ ዩኒቨርሲቲ በመግባት ማስተር ኦፍ ቪዥዋል አርት ማስተር ፋይን እና ሙዚቃ የተማረ ሲሆን የተለያዩ የስዕል ኤግዚቢሽኖችን በማዘጋጀት ሀገሩን በማስተዋወቅ በርካታ የስዕል ሥራዎችን ሲሠራ ኖረዋል። ለቤተ ክርስቲያን ቅርብ የነበረው ታምራት የስዕል ሥራዎቹን በናዝሪት ቅድስተ ማርያም ቤተ ክርስቲያን፣ በሜልበርን ደብረ ሰላም መዳን ያለም፣ በሲድኒ ደብረ ጽዮን ቅድስተ ማርያም ቤተ ክርስቲያን ስሎ ያበረከተ ሲሆን የበርካታ ዝነኛ ሰዎች ምስሎችን በመሳልም ይታወቃል። ከልጅነቱ ጀምሮ የነበረው የስዕል ተስጦ በስደት ዓለም በትምህርት ሲበልጥ አጎልብቶ የኑሮ ጫናዎች የሚወደውን ሙያ ያላስቀረበት ጊዜውና እድሜውን ለብሩሽና ሸራ የሰጠው ትሁት፣ ተወዳጅ፣ ተግባቢ የነበረው አርቲስት አምራት አበበ ገብረ ማርያም መኖሪያ ቤት ውስጥ ሕይወቱ አልፎ ተገኝቷል። በኮሮና ቫይረስ ምክንያት መንግስት ባወጣው መመሪያ እንደ ታምራት ተወዳጅነት ብዙ ሺዎች ወጥተው ባይቀብሩትም በኢትዮጵያ ኮሚኒቲ ቪክቶሪያ እና በሜልበርን ደብረ ሰላም መድኃኒዓለም የፌስቡክ ገጾች የቀብር ስነ ስርዓቱ በቀጥታ ተላልፏል። በቀብር ስነ ስርዓቱ ላይ የሐዘን መግለጫቸውን ከገለጹት መካከል የኢትዮጵያ ማህበረሰብ ማኅበር በቪክቶሪያ ፕሬዚዳንት አቶ ተስፋዬ እንደሻው ዛሬ የሥነ ስዕል የጥበብ ፋኖሳችን ተወስዶብናል። እግዚአብሔር ሰጠ፣ እግዚአብሔር ነሳ ያለው ፍጹምና ቅን እግዚአብሔርን የሚፈራው ከክፋት የራቀው እዮብ ነው። ከእግዚአብሔር ጋር አንታገልም፣ እሱ በፈቀደ ጊዜ ወስዶታልና ዛሬ እንደ ማህበረሰብ ቆም ብለን እናስብ። የሚገቡ ነገሮች ግን አሉ። ዛሬ ግን አንድ ነገር እንድታስቡ ፈልጋለሁ። መቃብር ቦታን ስናስብ ታስበው ያልተሰሩ ስራዎችን፣ ታቅደው የቀሩ ህልሞችን፣ ብዙ ብዙ ተሰርቶበት ሳይከፈት የቀረ ቢዝነስን፣ ሳይሳል የቀረ ስዕልም ሳይጻፍ የቀረ ስነ ጽሑፍን ብዙ ማንነትን ብዙ ኢትዮጵያዊነትን ለመገንባት ለማገዝ ሳይቻል የቀሩትን ሀሳቦች አስበን እንመለስ። ታሜ ያለ ጥቅስ በብሩሽ በቀለሙና በሸራው ሰጥቆና ጆሮ ዳባ አንበለው ሰሎቹ ልጆቹ ናቸውና ሰብስበን ማንነቱ እንዲነገርለት የማህበረሰብ የዜግነትም ግዴታ አለብን። ይህ ምድር የኮንትራት ዓለም ነው። ታምራት ስራውን አጠናቆ ያሰበውን አሳክቶ ምንም ሳይሰስት ያለውን ነገር ሁሉ ተጠቅሞ ሰጥቶናል። አምላክም ሊያሳርፈው ጠራው፣ እረፍ አለው። ያሉት በአውስትራሊያ ኒውዚላንድ አገረ ስብከት ሊቀጳጳስ ብፁዕ አቡነ ጴጥሮስ። እኛ ግን ስናጣው ርራል ልባችን ተሰበረ። በሕይወት እያለ ቀና ብለን ያላየ ነው። እንዴት ስራውን እንደሚሰራ ሳንጠይቀው አጣ ነው። ለራሱ ሳይኖር አረፈ ወገኑ ሲያገለግል የእሱም ሙያ በአግባቡ ባለመጠቀማችን አሳዛኝ ነው ብለዋል። ሐዋርያው ጳውሎስ እንዳለው መሄዴ በጣም ጥሩ ነገር ነው በጣም በጣም እፈልገዋለሁ ምክንያቱም እዚያ ያለው እጅግ የተሻለ እንደሆነ አውቃለሁና መኖር ግን ለእናንተ መልካም ነው። ስለዚህ ሁለት ነገሮች ናቸው።

ያረጋ ሰርፈዋል። እንደነዚህ አይነት ሰዎች እግዚአብሔር ትልቅ ነው እንደውም ያሏቸው ቦታ ትልቅ ቦታ ትልቅ ለሰው የኖሩ እና አስብ ነበረ። ምንድነው ምንድነው ይሄደ? ለምን ሄደ? ለምን አይቆይም? እና ሁለት ነገሮች መልስ አገኝ ሆነ የመጀመሪያው አስተማሪያችን እንዳሉት ይሄ ቦታ የስራ ቦታ ለስራ ነው የተመደበው። የኩንትራት ነው ምድር በኩንትራት የተቀበልነው ምድብ ነው፣ እና ሁላችን ስራ ተሰጥቶናል፣ እና የተኮናተርነው ውል እንደ እያንዳንዳችን የአሰራር ስልት ነው። ዝግ ብለን ከሰራን ውሉ ይረዝናል። ዝግ ብለን ከሰራ ነው ረዥም ሰዓት ይጨረሳል ቶሎ ቶሎ ከሰራ ነው ደሞዛችንና የሰራንበትን ለመቀበል ስለሚያስፈልግ ቶሎ እንሄዳለን። እና ይሄ ልጅ ስራውን በነፃ ያለ ክፍያ አጣደፈው። በጣም አጣደፈው። እንዲህ ብሎ አይቶ ወዲያው የአስር ቀን ስራ በአንድ ጊዜ ይሰራዋል ምናልባትም የዓመቱን ስራ በሁለት ቀን ይጨርሰዋል እና ቶሎ ቶሎ ጨረሰው፣ ቶሎ ቶሎ አጣደፈው እና ብዙ ነገሮችን ሰራ፣ ብዙ ነገሮችን ቶሎ ብሎ ያለ ክፍያ፣ ምንም ነገር ሳይሰስት ያለውን ነገር በሙሉ በመጠቀም ጊዜውን፣ ጉልበቱን፣ እውቀቱን በሙሉ ጥቅጥቅ ብሎ ደርሶ አንድ ነገር ሲፈልግ ያንን ነገር በቀብር ስነ ስርዓቱ ላይ በሜልበርን የሚገኙ አድባራት አስተዳዳሪዎች፣ የኢትዮጵያ ኤምባሲ ተወካይና የተለያዩ የማህበረሰብ ተወካዮች መልእክት ያስተላልፉ ሲሆን በገጣሚ ሀገር ያዳሙ የቀረበው የአርቲስት አምራት አበበ ገብረ ማርያምን ሕይወት የዳሰሰው ግጥም የብዙዎችን ልብ የነካ ነበር። ኢሲቢኤስ የታምራት ቤተሰቦችን በገጠማቸው አዘን ዙሪያ አነጋግሯቸዋል። ስሜ ኤልያስ አበበ ነው። እኔ ታምራት ባባት ነው የምንገናኘው። የታምራት ሁለተኛ ወንድሙ ነኝ። ታምራት ያው ብዙ ጊዜ አሁን እየተነገረለት ነው። ላይፉን ሁሉ በስራው፣ በአርቱ በዛ ውስጥ እራሱን ሸፍኖ የሚኖር ሰው ነበረ። ችግሩንም መጥፎንም ይዞ ኢጅፕትም ነበርን ኢጅፕትም ቢያንስ ወደ 89 ዓመት አብረን እዛ አሳልፈናል። ከዛም በኋላ ያው ቀድሞ ነው እዚህ የመጣው። ሲድኒ ነበር። ከሲድኒ ሙቭ አድርጎ የመልበርን ህይወቱን ሁላችሁም እንደምታውቁት እንደዛ ነው እያሳለፈ የነበረው። ሁላችንም በአጠቃላይ ያው እሱ አሁን የለም። ሁላችንም ከሱ ጭምር ሰባት ነበርን። ይሄ ነው ብዬ ባልናገር ለተወሰነ ጊዜ በቴሌፎን አንገናኝም ነበር። መገናኘት የሚገባንን ነገር ሳንገናኝ ወንድሜን በማጣቴ በጣም አዝኛለሁ። የሚነገርም ስላልሆነ ያው ከኔ በለጠ ግን እዚህ ያጠገቡ ለነበሩ ለጓደኞቹ፣ በአጠቃላይ በቤተክርስቲያንም ለሁሉም ሰዎች ትልቅ ምስጋናዬን አቀርባለሁ። ሲሆን ባላለሁኝ የቻምራት ስምንተኛ ሲድኒ ነው የምኖረው

ብስኩት ከራንዴላ ይገዛልን አለን ዳሌና በታና ሸጤ ሲያገነት ይገባል እሱን አስጠበቀ የታምራት ዝታ ያ ከሴርኛ ከመጣ በኋላ አግኝቼዋለሁ። ግንኙነታችን ያው በስልክ ነው። እሱ ብዙም ስለማያወራ ብዙም ለስዕሉ ስለሆነ ብዙ አቴንሽን ወይ ደግሞ እኛ ምናምነውም እንደዛ ስለሆነ ፌስ ቱ ፌስ የሆነ ብዙም ግንኙነት የለንም ነበር ግን ያው እንደዋወል ገብተን እንጠያየቅ። በጣም ምራት ማለት በተለይ አሁን ካረፈ በኋላ ህስተዋልኩት። በቃ ለዓላማው ምንም ነገር ቢመጣ የማይፈራ ለስዕሉ እየኖረ በቃ ዓላማውን ያሳካ በጣም በቃ እኔ እንዲሁም ከሱ በቃ የተማርኩት ለዓላማው ለአለመበት ለፈለገው ነገር ልይ ነገረኝ ነበር ሲል እኔ እያለሁ ለምን ወደ ሜልበርን እንደሄደ በቃ ኮሚኒቲ ብዙ ስላለ ብዙ ለማደግ ነው ወደ ሜልበርን ራሱ የመጣ የነበረው፣ እና እኔንም ነይ ብሎ ነበር። ለእሱ ለዓላማው ለስዕሉ የቻለውን ነገር በሞላ ያደረገ የሚፈልገውን ነገር አድርጎ ያለፈ ታምራት ማለት ነው። የሚሰብ ታምራት ልምገልጸው በቃ የሚፈልገው መማር ነበቃ ስዕሉ ማሳደግ ነበር። እና ሄዶ ተምሯል። እሱ ማስጠሩን የሚይዛለት በቃ የፈለገውን ነገር አድርጓል። ያ ነበር ህርሙ የታምራት ያስብል በጣም አስተር አድርጎ ተመርቆ በጠበሳ ማደግ ነበር የእሱን ዝና አድርጓል። የእሱ አላማ የእሱን ፍላጎት ስልም የነበረው ስሜ ሰሎሜ ገብረ ማርያም እባላለሁ። እኔ ያጎቱ ልጅ ነኝ፣ ግን አብረን ያደግነው ወደዚህ ምን እንዲመጣ ያደረኩት እኔ ነኝ። አብረን ከልጅነታችን ጀምሮ ናዝሬት እና አዲስ አበባ እያለን እሱ አዲስ አበባ ይመጣ ናዝሬት ሄዳለሁ በሄድኩ ቁጥር አልጋውን ይለቅልኛል አንዳንዴ ውጪ ለኝ ምን ያባረኛል። አንዳንዴ ልንደባደብ እንደርሳለን። እንደ ታናሽና ታላቅ የሚያደግ ነው እና ጥሩ ቅርበት አለን። ወደዚህ ስመጣ ቅድሚያ ሱን ወደዚህ ለማምጣት ነበረ። የታምራት መሞት ባጭሩ ቢያሳዝነኝም፣ የኖረው የሚወደውን ነገር ሰርቶ እስከ መጨረሻው ድረስ የሞተ ሰው ነው። ከምንም ነገር ስዕሉን ይመርጣል። አንዳንዴ ለብቻ ይሆናል፣ ግን የሳሊዎች ተፈጥሮ ነው እያለን ብዙ ጊዜ ትተነዋል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ከቪክቶሪያ።